የፈረንጆች ገና በተለያዩ የዓለማችን አካባቢዎች እየተከበረ ይገኛል። እኛም በሥራ አጋጣሚ ወደ ኢትዮጵያ የመጡ ፈረንጆች በዓሉን እንዴት እያከበሩት ነው፣ ከአገር ከቤተሰብ ተለይተው ሲያከብሩት በምን አይነት ስሜት ውስጥ ነው ብለን የተወሰኑትን አነጋግረናል። ማይናሜስ ተስፋ የማነ ብርሃን እቢን ት ኢን ዶችላንድ አንድ ቪር ፋይርን ቫይናክተን የደስ ያር ስቫይማል። ተስፋዬ የማነ ብርሃን እባላለሁ በትውልዴ ኢትዮጵያዊ ሲሆን በዜግነት ጀርመናዊ ነኝ። የፈረንጆች ገና ከትላንት ከዋዜማው ጀምሮ በተለያዩ ዝግጅቶች ነው የሚከበረው። በተለይ ትላንትና ቤተሰብ ተሰብስቦ እየተገባበጠ ስጦታ የሚለዋወጥበት ስለሆነ በጣም የሚመስጥ ነው። ዛሬም ከጀርመናውያን ጓደኞቼና ኢትዮጵያውያን ሆነው ከጀርመን ሀገር የመጡ ጋር በአንድነት ሆነን በተለያዩ ዝግጅቶች እያከበር ነው እንገኛለን። የዘንድሮ በዓል በሁለት ስሜቶች ሆኜ ነው እያከበርኩ ያለሁት። የገና በዓል በመሆኑ ብደሰትም፣ አሸባሪዎች በበርሊን ከተማ በንጹሐን ዜጎች ያደረሱት ጥቃት የተፈጸመበት ጊዜ በመሆኑም ደግሞ ሀዘን ይሰማኛል እና ደስታና ሀዘን እየተፈራረቁብኝ ነው በዓሉን እያከበርኩ ያለሁት። በመጨረሻም ዓለማችን ሰላም እንድትሆንልን እጸለያለሁ እመኛለሁም። አመሰግናለሁ። ወደ ተለያዩ ታላላቅ ሆቴሎች ተዘዋውረን ነበረ። ሆቴሎቹ በትልልቅ የገና ዛፍ አጊጠው እንግዳ ለሆኑ ፈረንጆች ቡና እየተፈላላቸው ሲጠጡ የታዘብንበት አጋጣሚም ነበረን። ታዲያ የሆቴሎቹ አስተዳዳሪዎችን የመጣንበት መስሪያ ቤት ገልጸን ፈረንጆቹን ቃለ ምልልስ ማድረግ እንደምንፈልግ ስንገልጽላቸው ብዙ ካስጠበቁን በኋላ ወዴት እንደሆነ ተደዋውለው አንዳንዶቹ ከመስሪያ ቤትህ ደብዳቤ ያምጣ፣ አንዳንዶቹ ደግሞ አይቻልም በሚል ከልክለውናል። ይህ በአገሪቱ የነገሰው የፍርሃት ድባብ የት ድረስ እንደወረደ ማሳያ ይመስላል። ሰፈር ለሰፈር ተዘዋዝረን ካገኘናቸው የውጭ ዜጎች ሌላኛዋ ያለችንን እናስደምጣቸው ኒኮላ ኒኮላ ባላለሁ። በእኛ አቆጣጠር ከ1913 ዓም ጀምሮ ኢትዮጵያን አውቃታለሁ የጎንደር ዩኒቨርሲቲ ተማሪ ሆኜ ማለት ነው። ለዛ ነው ወደ ኢትዮጵያ የመመለስ አባዜ የተጠናወተኝና ወደ ኢትዮጵያ የተመለስኩት። እዚህ ተመልሼ የግሌ ስራ ጀምሬ ያለሁ በመሆኑም ለገና በዓል ወደ አገሬ መሄድ አልቻልኩም። ትላንትና ቤተሰቦቼ ደውለውልኝ ነበረ። እዛ ያለው የበዓል አከባበር ስጦታ ሲለዋወጡ የሚያሳይ ፎቶግራፎችም ልከውልኛል። በስልክም ብዙ አውርተናል። ከቤተሰቦች ጋር ባሳልፈው ደስተኛ ሆን ነበረ። ለምን ብትለኝ እዚህ ገና የሚከበረው ካልተሳሳት ከሁለት ሳምንት በኋላ መሰለኝ እና የተለየ የገና ግብይት፣ የተለየ የገና ድባብ አታይም። ስለዚህ በዚህ የሆነ የሚሰማ ነገር ይኖራል። ሆኖም ግን በዓሉን በተቻለኝ መጠን እቤት ውስጥ ካለው ኢትዮጵያዊ እጮኛዬ ጋር የገና ዛፍ ተክለን ቤት ያፈራውን አዘጋጅተን እያከበር ነው እንገኛለን እና ቤተሰቦቼ ፎቶዎች እየላኩልኝ እኔም እየላኩላቸውን በስልክም እያወራን ስለሆነ ጥሩ ነው አልከፋኝም፣ ብላናለች ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም